መጽሐፈ ነገሥት ካልዕ ምዕራፍ አስራ አምስት በእስራኤል ንጉሥ በኢዮርብዓም በሀያ ሰባተኛው ዓመት የይሁዳ ንጉሥ የአሜስያስ ልጅ አዛርያስ ነገሠ። መንገሥም በጀመረ ጊዜ የአሥራ ስድስት ዓመት ልጅ ነበር። በኢየሩሳሌምም አምሳ ሁለት ዓመት ነገሠ። እናቱም ይኮልያ የተባለች የኢየሩሳሌም ሴት ነበረች። አባቱ አሜሲያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብታዎች ላይ ባሉት መስገጃዎች ይሠዋና ያጥን ነበር። እግዚአብሔርም ንጉሡን ቀሰፈው፣ እስከሚሞትበትም ቀን ድረስ ለምጻም ሆነ፣ በተለየ ቤትም ይቀመጥ ነበር። የንጉሡም ልጅ ኢዮአታም በንጉሡ ቤት ላይ ሰልጥኖ ለአገሩ ሕዝብ ይፈርድ ነበር። የቀረውም የአዛርያስ ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አዛርያስም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም ኢዮአታም በእርሱ ፈንታ ነገሠ። በይሁዳ ንጉሥ በአዛርያስ በሠላሳ ስምንተኛው ዓመት የኢዮርብዓም ልጅ ዘካሪያ በእስራኤል ላይ በሰማርያ ስድስት ወር ነገሠ። አባቶቹም እንዳደረጉት በእግዚአብሔር ፊት ክፉ ነገር አደረገ። እስራኤልን ካሳታቸው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም። የኢያቤስም ልጅ ሰሎም ተማማለበት፣ በይብልዓም መትቶ ገደለው፣ በእርሱም ፈንታ ነገሠ። የቀረውም የዘካሪያ ነገር እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፎአል ለእዩ ልጆችህ እስከ አራት ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር። እንዲሁም ሆነ። በይሁዳ ንጉሥ በዖዝያን በሠላሳ ዘጠኝኛው ዓመት የኢያቤስ ልጅ ሰሎም ነገሠ። በሰማርያም አንድ ወር ያህል ነገሠ። የጋዲም ልጅ ምናሔም ከቴርሳ ወጥቶ ወደ ሰማርያ መጣ። በሰማርያም የኢያቤስን ልጅ ሰሎምን መታ፣ ገደለውም፣ በእርሱም ፈንታ ነገሠ። የቀረውም የሰሎም ነገር የተማማለውም ዐመፅ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በዚያን ጊዜም ምናሔም ከቴርሳ ወጥቶ ቲፍሳን በእርሷም ያሉትን ሁሉ ዳርቻዋንም መታ ይከፍቱለትም ዘንድ አልወደዱምና መታት በእርሷም የነበሩትን እርጉዞች ሁሉ ቀደዳቸው። በይሁዳ ንጉሥ በአዛርያስ በሠላሳ ዘጠኝኛው ዓመት የጋዲ ልጅ ምናሄም በእስራኤል ላይ መንገስ ጀመረ። በሰማርያም አስር ዓመት ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት አልራቀም። በዘመኑም የአሦር ንጉሥ ፎሃ በምድሪቱ ላይ ወጣ። ምናሄምም መንግሥቱን በእጁ ያጸናለት ዘንድ የፎሃ እጅ ከእርሱ ጋር እንዲሆን አንድ ሺህ መክሊት ብር ሰጠው። ምናሄምም ብሩን ለአሦር ንጉሥ ይሰጥ ዘንድ በእስራኤል ባለጠጎች ሁሉ ላይ በእያንዳንዱ ላይ አምሳ ሰቀል ብር አስገብሮ አወጣ። የአሦርም ንጉሥ ተመለሰ፣ በአገሪቱም አልተቀመጠም። የቀረውም የምናሄም ነገር የሠራውም ሥራ ሁሉ በእስራኤል ነገሥታት ታሪክ መጽሐፍ እየተጻፈ አይደለምን? ምናሄም ከአባቶቹ ጋር አንቀላፋ ልጁም ፋቅስያስ በእርሱ ፈንታ ነገሠ። በይሁዳም ንጉሥ በአዛርያስ በአምስተኛው ዓመት የምናሔም ልጅ ፋቅስያስ በእስራኤል ላይ በሰማርያ መንገሥ ጀመረ። ሁለት ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም። የሠራዊቱም አለቃ የሮሜልዩ ልጅ ፋቁሔ ተማማለበት፣ በሰማርያም በንጉሥ ቤት ግንብ ውስጥ ከአርጎብና ከአርያ ጋር መታው፣ ከእርሱም ጋር አምሳ የገለዓድ ሰዎች ነበሩ። ገደለውም፣ በእርሱም ፈንታ ነገሠ። የቀረውም የፋቂስያስ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በይሁዳ ንጉሥ በአዛርያስ በአምሳ ሁለተኛው ዓመት የሮሜልዩ ልጅ ፋቁሔ በእስራኤል ላይ በሰማርያ መንገሥ ጀመረ። ሀያ ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኀጢአት አልራቀም። በእስራኤልም ንጉሥ በፋቁሔ ዘመን የአሦር ንጉሥ ቴልጌልቴልፌልሶር መቶ መጥቶ ኢዩንና አቤል ቤት ማዕክን ያኖዋንም ቃዴስንና አሶርንም ገለዓድንና ገሊላንም የንፍታሌምንም አገር ሁሉ ወሰደ። ወደ አሶርም አፈለሳቸው። በኦዝያንም ልጅ በኢዮአታም በሀያኛው ዓመት የኤላ ልጅ ሆሴዕ በሮሜልዩ ልጅ በፋቁሔ ላይ ተማማለ። መጥቶም ገደለው። በእርሱም ፈንታ ነገሠ። የቀረውም የፋቁሔ ነገር የሠራውም ሥራ ሁሉ እነሆ በእስራኤል ነገሥታት ታሪክ መጽሐፍ ተጽፏል። በእስራኤል ንጉሥ በሮሜልዩ ልጅ በፋቁሔ በሁለተኛው ዓመት የይሁዳ ንጉሥ የዖዝያን ልጅ ኢዮአታም ነገሠ። መንገሥ በጀመረ ጊዜ የሀያ አምስት ዓመት ጎልማሳ ነበረ። በኢየሩሳሌምም አሥራ ስድስት ዓመት ነገሠ። እናቱ የሳዶቅ ልጅ ኢየሩሳ ነበረች። በእግዚአብሔር ፊት ቅን ነገር አደረገ። አባቱ ዖዝያን እንዳደረገ ሁሉ እንዲሁ አደረገ። ነገር ግን በኮረብቶች ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። እርሱም የላይኛውን የእግዚአብሔርን ቤት በር ሠራ። የቀረውም የኢዮአታም ነገር የሠራውም ሥራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በዚያም ወራት እግዚአብሔር የሶርያን ንጉሥ ረአሶንንና የሮሜልዩን ልጅ ፋቁሄን በይሁዳ ላይ መስደድ ጀመረ። ኢዮአታም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። ልጁም አካዝ በእርሱ ፈንታ ነገሰ።